እግዚአብሔር አምላካችንን እናመሰግናለን። የዛሬው የመልእክቴ ርዕስ አለማመኔን እርዳው በሚል ሀሳብ ላይ የተመሰረተ ነው። የአንድ ልጅ አባት በእግዚአብሔር በጌታ በኢየሱስ ክርስቶስ ፊት የተናገረው ነገር ነው እና ጌታ ኢየሱስ ክርስቶስና ይሄ ሰውዬ ውይይት አድርገው ቁጥሩ ያለው ሀሳቡ ያለው ቁጥር 24 ላይ ነው። ሉቃስ ወንጌል፣ ማርቆስ ወንጌል ምዕራፍ 9 ቁጥር 24 ላይ ወዲያውም የብላቴናው አባት ጮሆ አምናለሁ አለማመኔን እርዳው ብሎ በጌታ ፊት ተናገረ ይላል። ሀሳቡ ከላይ ከቁጥር አስራ አራት ጀምሮ ሲፈስ የመጣ ነው ሲወርድ የመጣ ነው። እና ይህንን ሀሳብ በተመለከተ ነው ዛሬ ጥቂት ነገሮችን መናገር የምፈልገው። ጌታ ኢየሱስ ክርስቶስ ባለፈው አይታችሁ እንደሆነ ምዕራፍ ዘጠኝ ላይ ማርቆስ ወንጌል ተራራው ላይ ከስድስት ቀን በኋላ ብሎ ቁጥር ሁለት ይጀምርና ወደ ረጅም ተራራ ሶስቱን ደቀ መዛሙርት ይዞ ወጥቶ በዛ በተራራው ላይ ተለወጠ። መልኩ ተለወጠ፣ ልብሱ ተለወጠ። በድንገት ደግሞ ሙሴና ኤልያስ አብረውት ነበሩ፣ ይነጋገሩ ነበር። ከዛ ደቀ መዛሙርቱ እንቅልፍ ይዟቸው ነበር፣ እሱ እየጸለየ ድንገት ሲነቁ ጌታ ኢየሱስ ነገሩ ሁሉ ተለውጦ ልብሱ በጣም የሚያበራ ሆኖ ሙሴና ኤልያስ አብረው ሲነጋገሩ አዩ። የሚገርም ክስተት ነበረ። የአምላክነት ክብሩ ያንጸባረቅ ነበር በዛ ቦታ ላይ እና ያ ሁኔታ ከሆነ በኋላ ነው ከተራራው ሲወርዱ። አሁን ሀሳቡ እዚጋ ተቀጣጥሎ ያለው እና ቁጥር 14 ላይ ወደ ደቀ መዛሙርቱ በመጣ ጊዜ፣ ወደ ዘጠኙ ደቀ መዛሙርት ህዝቡ ከቧቸው፣ ጻፎችም ከነሱ ጋር ሲከራከሩ አየ ጌታ ኢየሱስ ክርስቶስ እና ህዝቡ ከቧቸው ሲከራከሩ በነበረበት ጊዜ ሁል ጊዜ ጌታ የሱስ ደቀ መዛሙርቱ ሰዎች ከበዋቸው በተለይ ጸሐፍትና ፈሪሳውያን ከበው ሲያናግሯቸው ሲከራከሯቸው ጣልቃ እየገባ ያድናቸው ይመክትላቸው፣ እንደነበረ ነው መጽሐፍ ቅዱስን ስናጠና የምናየው። እዚህም ቦታ ተመሳሳይ ነገር ነው ያደረገው። በእኛም ህይወት ውስጥ ጠላት የተለያዩ ነገሮችን ሲያመጣ ጌታ ኢየሱስ ክርስቶስ ሁል ጊዜ ጣልቃ የሚገባ አምላክ እንደሆነ ብን ማሰብ ይገባናል። እና በዚህ ሁኔታ ጌታ ኢየሱስ ክርስቶስ እዛ እንደቀረበ ምናላቸው ወዲያውኑ ህዝቡ ባዩት ጊዜ ደነገጡ። ወደሱም ሮጠው እጅ ነሱት። ይላል በጣም አስገራሚ እውነት ነው። ከዛ ጻፎችንም ስለምን ከነሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከጻፎችና ከፈሪሳውያን የመለሰለት አልነበረም። ምናልባት ክርክሩም በኋላ ከማነሳው ነገር ጋር አብሮ የሚሄድ ክርክር እንደሆነ አስባለሁኝ እኔ ግን፣ ከህዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው አልቻሉምም አለው ይላል። በጣም የሚገርም ነገር ነው። ይሄ ሰውዬ ልጁን ይዞ መጥቷል ወደ ደቀ መዛሙርቱ። ዘጠኙ ደቀ መዛሙርት እዛ ነበሩ እና ልጁ እንደተገለጠው ችግር አለበት። የልጁ ችግር እንዲፈታ ነው ያመጣው። ደቀ መዛሙርቱ አልቻሉም። እና ከጌታ ከኢየሱስ ጋራ ይሄ ሰውዬ ንግግር ጀመረ። ከዛ ጌታ ኢየሱስ ክርስቶስ ለጠየቀው ጥያቄ መልስ ከሰጠ በኋላ ጌታ ኢየሱስ ክርስቶስን ጮሆ አንድ ነገር ለመነው። ጌታ ኢየሱስ ክርስቶስ በእርግጥ በጠየቀው ጥያቄ ሰዓት ሰውዬው የመለሰው ነገር አለ። ምን አለ? ቁጥር 21 ላይ አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳት ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም ብሎ ጠየቀው። ጌታ ኢየሱስን ቢቻልህ ብሎ ባለበት ጊዜ ጌታ ኢየሱስ ቢቻልህ ትላለህ? ለሚያምን ሁሉ ይቻላል አለው። ልክ ይሄንን ሲለው ነው አምናለሁ አለማመኔን እርዳው ብሎ የተናገረው እና እኔ ጥቂት ነገሮችን ይሄ አለማመኔን እርዳው በሚል ርዕስ ልናገር ከምፈልጋቸው ነገሮች መካከል አንዱ የመጀመሪያው አለማመኔን እርዳው ምክንያት አንድ የመጀመሪያው ምክንያት ይሄ የተነገረበት ምክንያት ምን እንደሆነ እንድናስብ እፈልጋለሁ። እንግዲህ እንደተናገርኩ ቅድም ቁጥር 17 እስከ 19 ላይ ጌታ ኢየሱስ ክርስቶስ ለጸሐፍቱ ላቀረበው ጥያቄ ይሄ ሰውዬ እራሱን ድምፁን ከፍ አድርጎና እራሱን አጋልጦ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ እና ልጁ የነበረበትን ሁኔታ ሰውዬው ሲገልጥ ነው የምትመለከቱት። ለወላጆች እጅግ በጣም ከፍተኛ ሐዘንና ስብራት የሚሆንባቸው ነገር ቢኖር የልጆቻቸው ጉዳይ ነው። ማንም ወላጅ በምድር ላይ የልጆቹ ጉዳይ ያንገበግበዋል። የልጆቹ ህይወት ሲነካ ህይወቱ ይተረማመሳል የወላጅ ህይወት ምክንያቱም ማንም ወላጅ ልጁ በጤናነት በጤናማ ሁኔታ በጤናማ ትምህርት በጤናማ አካሄድ ሄዶ እሱ ቢቻል በደረሰበት ባይቻል ደግሞ እሱ ቢቻል እሱ ከደረሰበት የበለጠ ደረጃ ባይቻል ደግሞ እሱ በደረሰበት እንዲደርስ ይፈልጋል። የማንም ወላጅ ምኞት ነው። ይሄ በእንስሳውም አለም ውስጥ እንኳን ያለ ነው። እንስሶች ልጆቻቸውን ያሰለጥናሉ። ዝንጀሮች ያሰለጥናሉ ብዙ ብዙ እና በጣም የሚገርም ነገር ነው። ይሄ በወላጅነት ውስጥ ያለ ነገር ነው እና ልጁ የነበረበትን ሁኔታ ይሄ ሰውዬ ሊቋቋመው አልቻለም። እና ግን መፍትሄ የለውም። እሱ ምንም የሚያደርገው ነገር የለም። እና አሁን ነገር ሰምቷል፣ ዜና ሰምቷል። ወደ ጌታ ወደ ኢየሱስ ክርስቶስ አምጥቶታል። ግን ሁኔታውን ሲገልጥ የሚጥል በሽታ እንደነበረበት ይሄ የሚጥል በሽታ የአእምሮ ከአእምሮ ጋር የተያያዘ በሽታ ነው። እና ምን ብሎ ነው ለጌታ ለኢየሱስ የተናገረው? ብዙ ጊዜ ይወድቃል፣ የአእምሮ ችግር አለበት። እና ችግሩ ደግሞ በጣም የተባባሰው ሰውየው እንደገለጠው ሰይጣን በዚህ በሁኔታው ተጠቅሞ ሊጎዳው ሊጥለው እና የዚህ ልጅ ህይወት በጣም መራራ ሊያደርገው ልዩ ልዩ ነገሮችን እያደረገበት እንደሆነ ነው ለጌታ ለኢየሱስ የተናገረው። እና የወላጅነት ግዴታውን በጌታ በኢየሱስ ክርስቶስ ፊት እያቀረበ ነው። ማቴዎስ 17 ላይ ይሄ ታሪክ አለ፣ ሉቃስ 9 ላይ ይሄው ታሪክ ተገልጦ ታያላችሁ። እና ችግሩን ሲገልጥ ለጌታ ለኢየሱስ በያዘው ስፍራ ሁሉ ይጥለዋል፣ አረፋ ይደፍቃል ጥርሱን ያፋጫል። እንዳውም እነዚህም ብቻ አይደሉም። በያዘው ባገኘው ስፍራ ሁሉ ሰይጣን ይጥለዋል፣ ይሄ የሚጥል በሽታውም ይጥለዋል፣ አረፋ ይደፍቃል፣ ጥርሱን ያፋጫል፣ ይደርቃል። እነዚህ ሁሉ ስቃዮች በልጁ ሕይወት ውስጥ ከዘመን ዘመን ከልጅነቱ ጀምሮ አባትየው እያየ ሲሰቃይ ነው የኖረው። አባትየው እና አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው ጌታ የሱስ ቁጥር እሱም ከህፃንነቱ ጀምሮ ነው አለና፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን ዘንልን ብሎ ተናገረ። ከልጅነቱ ጀምሮ ሰይጣን ሊያጠፋው ብዙ ሞክሯል። እኔ ይህንን ታሪክ ስመለከት ሁለት መሰረታዊ ነገሮችን እንድታዩ ፈልጋለሁ። በእርግጥ ወደ ጌታ ወደ ኢየሱስ ክርስቶስ ከመጣሁ በኋላ በህይወቴ አንድ ቃል ኪዳን በጌታ ፊት ገብቻለሁ። ከገባሁት ቃል ኪዳን አንዱ ሰይጣንን ጌታን ካወቅኩ በኋላ በህይወቴ ዘመን ሁሉ በእግዚአብሔር ኃይልና በእግዚአብሔር ጸጋ ለመበቀል ወስኛለሁ። እኔ ገና ጌታን ስቀበል፣ ምክንያቱም ልክ ይሄ ልጅ ባለበት ሁኔታ የነበረ ወንድም ነበረኝ እና ያ ወንድማችን የት እንዳለ አናውቅም። አሁን ግን የሚጥል በሽታ ነበረበት እና ያሳዝናል። እንደዚህ ሰውዬ እድል ያኔ ጌታን በማወቅ እኔም፣ ቤተሰቦችም፣ እናቴም ብናቅ ኖሮ ወደ ጌታ ወደ ኢየሱስ አምጥተን ወንድማችን እንዲድን ማድረግ እንችል ነበር። ግን አልሆነም። እና ሰይጣን የሰይጣንን እውነታ ያሳየናል። ይሄ ክፍል ሰይጣን ያለ ነገር ነው። አንዳንድ ሰዎች በዚህ ዘመን ሰይጣን እንደሌለ ሊናገሩን ይችላሉ ወይም ሊያሳምኑን ይሞክራሉ። ሰይጣን ግን አለ። ሰይጣን ሰዎችን ለማጥቃት ሁኔታዎችን ይጠቀማል። ችግራችንን ይጠቀማል። ሕመማችንን ይጠቀማል። ጉስቁልናችንን ይጠቀማል። ያለብንን የኢኮኖሚ አቋም ለመጠቀም ይሞክራል። አካባቢን፣ ልማድን፣ ምኞትን፣ አለባበስን፣ ፋሽንን፣ ቴክኖሎጂን ሁሉ በመጠቀም የሰዎችን ሕይወት ከደረጃ ወደ ደረጃ ለማዝቀጥና ለማውረድ ሰይጣን የማያደርገው ነገር የለም። ሰይጣን ሁኔታዎችን ይጠቀማል። ለዚህ ነው አንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ ስለ ሰይጣን ሐዋርያው ጴጥሮስ ከተናገረ በኋላ ሲናገር ምንድን ያለው በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያቢሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራችኋል ብሎ ነው የተናገረው። እና ሰይጣን አለ ሰይጣን አለ። ጴጥሮስ ጠላታችሁ ነው ባላጋራችሁ ነው እና ስሙ ዲያብሎስ ተብሎ ነው እዚጋ የተጠቀሰው። እና የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራችኋል፣ ሊያጠፋችሁ፣ ሊውጣችሁ እና ከህይወት ሊቆርጣችሁ። ሰይጣን የተለያየ ነገር በሕይወታችሁ ሊያደርግ ዙሪያችሁን እየዞረ ነው። አንዳንድ ሰዎች ቅድም እንዳልኩት ሰይጣን የሚባል የለም ብለው ቢነግሯችሁ አትመኑ። ሰይጣን አለ። በሁኔታ ተጠቅሞ ሊያጠፋን ይሞክራል። እኛ በቤተሰባችን ውስጥ የሰይጣንን አጥፊነትና የሰይጣንን ምስጢራዊ ስራ አይተናል። በሀገራችን በኢትዮጵያ ውስጥ እዚህም ባለንበት ዘመናዊው በሚባለው ዓለም ውስጥ ለዚህ ነው ጴጥሮስ ይህንን ከተናገረ በኋላ ነው ሲናገር፣ ራሱ ባላጋራችሁ ዲያብሎስ አለ፣ ሊያጠፋችሁ ሊውጣችሁ ይፈልጋል ብሎ ሲናገር መከላከያው አንዱ ነገር በመጠን መኖር ነው ብሎ ነው የተናገረው። አዎ የህይወታችን እንቅስቃሴ በእግዚአብሔር ቃልና በእግዚአብሔር እውነት ተቀምሞ ልክ እንደ እግዚአብሔር ቃል ከሆነ በመጠን ወደ መኖር እንመጣለን። ልቅ ኑሮ፣ ፋሽን የሚከተል ኑሮ ይሄ ፊልሙን፣ ቴሌቪዥኑን እዛ ላይ የሚነገረውን ነገር ለመከተል የምንፈልግ ከሆነ በእነዚህ ሁሉ ነገሮች ውስጥ ሰይጣን ተጠቅሞ ህይወታችንን ለማጥፋት በፍጹም አይመለስም። በመጠን ኑሩ ደግሞ ንቁ። ተብሎ የተነገረበት ምክንያት ይሄ ነው። እና ይሄ እዚህ ጋ ያለው አለማመኔን እርዳው የሚለው ሰው አለማመኔን እርዳው በማለት በጌታ ፊት የጮኸበት ሁኔታ ያለሁበትን ሁኔታ ተመልከት። ራሴን ከመርዳት ውጪ ነው ያለሁት። ነገሮች በሙሉ ከአቅሜ በላይ ናቸው። እና እኔ ባለኝ አቅም ይሄ ልጄ ከተወለደ ጀምሮ በችሎታዬ በአካባቢ እምነት በአይሁድ እምነት የተለያየ ፍልስፍናና ቴዎሎጂ ልረዳው አልቻልኩም እና እዚህ ጋ ጋር ያንተን እርዳታ ጠይቃለሁ የሚል ነገርን ሲያሳይ ነው የምንመለከተው። ሰይጣንን እኛ የማጥቃትና የማጥፋት ኃይል የለንም፤ ኃይሉ የጌታ ነው። ስለዚህ ነው ወደ ጌታ ወደ ኢየሱስ ክርስቶስ ነገራችንን ጥያቄያችንን ሁሉ ይዘን በመምጣት ከጌታ መልስ ማግኘት ያለብን። እና ሰይጣን አለ ሁኔታዎችን ይጠቀማል። ይሄንን እንደ ትልቅ ሀሳብ ባይምሯችሁና በልባችሁ ብትይዙልኝ በጣም ጥሩ ነገር አግኝታችኋል ብዬ አስባለሁ። ዛሬ በእርግጥ ሁኔታው ኃጢአትንም ያሳያል። ልክ ደጋግሜ ተናግሬያለሁ። ይህንን ኃጢአት ልክ እንደ ሰይጣን በሰው ሕይወት ውስጥ ይሰራል። ኃጢአት ህይወትን ይቆጣጠራል። ኃጢአት ያለንበትን ሁኔታ ከምንችለው በላይ ለማጋነንና እኛን ለመቅበር ለማጥፋት ቀዳዳዎችን ሁሉ ይፈልጋል። ስብዕና ተሰጥቶት መጽሐፍ ቅዱስ ላይ ኃጢአት የተነገረበት ምክንያት ልክ እንደ ሰይጣን በህይወታችን ውስጥ የመስራት ህይወታችንን የመቆጣጠር ወደ አዘቅት ወደ ጥቅመ ቢስነት የመውሰድ ኃይል ስላለው ነው እና እነዚህ እነዚህ ሁሉ ነገሮች እዚህ ውስጥ ተካተው እንዳሉ እንድናስብ ነው። በሁለተኛ ደረጃ የምናገርበት አለማመኔን እርዳው ምክንያት ሁለትን ነው። ይሄ ሰውዬ እንግዲህ ቅድም እንዳልኩት ቁጥር 17 ላይ ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው አልቻሉምም ብሎ ተናገረ። ምክንያት ሁለት አለማመኔን እርዳው ያለበትን ሳስቀምጥ እኔ ይህንን ሰውዬ ለዘጠኙ ደቀ መዛሙርትህ አቅርቤው ነበር ደቀ መዛሙርት ግን አልቻሉም። ምናልባት ምናልባት እዚህ ጌታ ኢየሱስ ከተራራው ሲወርድ ደቀ መዛሙርቱ ከጻፎች እና ከፈሪሳውያን ጋር ሲከራከሩ የነበረበት ሁኔታ ይሄ አለመቻላቸው እንደነበረ ብዙዎች አስተያየት ይሰጣሉ። እኔ ምስማማለሁ። ደቀ መዛሙርቱ ይሄ ሰውዬ አጋንንት ያደረበትን ልጁን የሚሰቃየውን ልጁን ወደ እነሱ ሲያመጣ ይጠብቅ የነበረው ነገር ደቀ መዛሙርቱ አጋንንቱን ከውስጡ እንዲያስወጡ እንዲፈውሱለት፣ ልጁን ጤናማ እንዲያደርጉለት ነበረ። ግን ዘጠኙ ደቀ መዛሙርት አልቻሉም። ምናልባት እንደዚህ ብዬ አስብ ያለው እኔ ዘጠኙ ደቀ መዛሙርት እንደመጣላቸው ልክ በልጁ ላይ ተረባርበው በየተራ እየተፈራረቁ አንተ መንፈስ ውጣ ከዚህ ልጅ ላይ አንተ መንፈስ ውጣ ከዚህ ልጅ ላይ ብለው እንደ ጮሁ እንደ ጸለዩ አስባለሁ፣ እገምታለሁ። ግን ምንም አልተሳካላቸው እና ጌታ ኢየሱስ ጋር መጣና፣ ይሄ ሰውዬ ጌታ ኢየሱስ ክርስቶስን እንደ ይግባኝ ጠየቀው። በኋላም እጠቅሰዋለሁ ይህንን ሀሳብ፣ ይህንን ሲናገር ይሄ ቢቻልህ ካለው ነገር ጋራ በኋላም እናገርበታለሁ። ሰውየው እንደ ደቀ መዛሙርቱ ጌታን የቆጠረው ይመስለኛል፣ ልክ ከደቀ መዛሙርቱ እኩል በእርግጥ ደቀ መዛሙርቱ አጋንንት እንዲያወጡ ታዘዋል። ማቴዎስ 10 ላይ ብትመለከቱ አጋንንትን አውጡ ብሎ በአጋንንት ላይ ሥልጣን ሰጣቸው ተብሎ ተነግሮላቸዋል። ሉቃስ ወንጌል ምዕራፍ 10 ላይ ሰባ ሰዎችን ሁለት ሁለት አድርጎ ልኮ ሄደው አጋንንት አውጥተው ሰዎችን ፈውሰው ሲመለሱ በደስታ አጋንንት እኮ ታዘውልናል ብለው ለጌታ ለኢየሱስ ሪፖርት እንዳደረጉ ታያላችሁ። እና እዚህ ጋር ግን አልቻሉም ለምንድን ነው ያልቻሉት የሚለውን ጥያቄ ከመመለሴ በፊት የነሱ ይህንን አጋንንት ለማስወጣት አለመቻላቸው መከራከሪያ ሆኖ እንደነበረ ነው ቅድም እንደጠቀስኩት እና ለምን አልቻሉም እንዴት አትችሉም አለቃችሁ ያወጣል አይደል አጋንንት እናንተ አለመቻላችሁ ከምን የተነሳ ነው እና ሌላም ሌላም ብዙ የቲዎሎጂ ጥያቄ ሳይነሳ እንዳልቀረ አስባለሁ ግን እዚህ ጋር ጌታ ኢየሱስ በኋላ ከመለሰው ጥያቄ እንደተረታሁት ከመለሰው መልስ እንደተረዳሁት አንዳንድ አጋንንት ወይም የሰይጣን ኃይላት ከሌሎች የተለየ ኃይል እንዳላቸው የሆነ ጥቆማ ይሰጣል። ምክንያቱም ቁጥር 29 ላይ ስትመጡ ጌታ ኢየሱስ ክርስቶስ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ሲጠይቁት ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም ብሎ ተናግሯቸዋል። ከልጅነቱ ጀምሮ ነው የያዘው አጋንንት። በጣም በኃይልና በስልጣን ነው ይህንን ልጅ የተቆጣጠረው። ስለዚህ ለእንደዚህ አይነቱ አጋንንት ጾምና ጸሎት ያስፈልጋል ብሎ ነው ጌታ የሱስ የተናገረው። እና ምናልባት ደቀ መዛሙርቱ በእምነት የመጸለይ ደግሞም ችግሩን በጣም አሳስቧቸው ልዩ ኃይል ከእግዚአብሔር እንዲመጣላቸው እግዚአብሔርን መጠየቅ እንደነበረባቸው ነው። እና እግዚአብሔርን በምናደርገው ነገር ሁሉ ልንጠይቅ ይገባናል። በጾም በጸሎት፣ በጌታ ፊት ልንጸና ይገባናል እና ሁሉ ነገር በጌታ ፊት ልናቀርብ ይገባናል። እና ምናልባት እዚህ ጋ የእምነት ማጣት አጠቃላይ ሁኔታ እንደነበረባቸው ደቀ መዛሙርቱን ልታስተውሉ ትችላላችሁ። ይሁን እንጂ ሌላም እቅድ እንዳለው ይሄ ሁኔታ እኔ እረዳለሁኝ። ምንድን ነው ሌላ እቅድ? አንድ ሰው በህይወቱ ወይም በቤተሰብ ውስጥ ያለውን ችግር እንዲነቀልለት ካስፈለገ በቀጥታ የጌታ ኢየሱስ ክርስቶስ ጣልቃ ገብነት ያስፈልገዋል። አንድ ሰው መሰረታዊ ለውጥ በህይወቱ እንዲመጣ ካስፈለገ መሰረታዊ ለውጥ የሚሰጠው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እንዲታወቅም ሆነ ተብሎ የተደረገ ነገር እንደሆነ አስባለሁኝ እኔ ለምን መሰላችሁ እንደዚህ የምለው፣ አሁን የማርቆስ ወንጌልን ስናጠና ትዚላችኋል። ከጥቂት ሳምንታት በፊት አንዲት ሴትዮ በሲዶና በሲዶና አገር ጢሮስ እና ሲዶና በተባለው አገር ጌታ ኢየሱስ ለማረፍ ሄዶ በነበረበት ጊዜ ድንገት መታ ልጄ፣ አጋንንት ይዟታል እና ከልጅነቷ ጀምሮ አጋንንት ይዟት በቃ ሴትዮዋ የቤት እስረኛ ሆናለች። ምናልባት ባሏ ሞቶ ሊሆን ይችላል፣ ወይም ፈት ሆና ሊሆን ይችላል። ሲንግል ማዘር ናት። እና ይቺ ሴትዮ በጌታ ፊት ጸሎቷን እንዳቀረበችና ጌታ ኢየሱስ ክርስቶስ እቤቷ ልጅቷ እንደተኛች እዚህ ባለችበት ቦታ እምነትሽ ታላቅ ነው፣ ልጅሽ ድናለች፣ አጋንንት ከላዋ ላይ ወጥቷል ብሎ ተናግሯት ነበርና ያን ጊዜ የተናገርኩት ነገር ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ በጣም የሚቀረብ አምላክ ነው። ችግራችንን ሁሉ ወደ ጌታ ወደ ኢየሱስ ወደ ራሱ ማምጣት አለብን። ሰዎች በዚህ ዘመን ሰዎች እንዲያምኑላቸው ይፈልጋሉ። ጌታ ግን እኛ ራሳችን እንድናምን ነው የሚፈልገው። ሰዎች በሰዎች በኩል አንዳንድ ነገር እንዲሆንላቸው ይመኛሉ። ጌታ ግን የሚፈልገው እምነቱ ክርስትና የተባለው እምነት ራሱ መሰረቱ የግል እምነት ነው። በግላችን በጌታ እናምናለን። ከዛ የግል እምነታችን ወደ ህብረት ሃይማኖት ያመጣናል። እና በግል በግላችን እኛ ራሳችን ጌታ ጋር ቀርበን ከጌታ መልስ እንድናገኝ ነው ጌታ የሚፈልገው። በእርግጥ ይህንን ሁኔታ ካየ በኋላ ነው ደቀ መዛሙርትህ ሊፈውሱት አልቻሉም አምጥቼላቸው ብሎ ሲናገር፣ ጌታ ኢየሱስ ክርስቶስ በሐዘኔታ ይመስላል ምን ብሎ ተናገረ? እሱም መልሶ ቁጥር 19 ላይ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ብሎ ወደ እኔ አምጡት አለ። እነሱም ወደሱ እሱ አመጡት እና በጣም የሚገርም አስተያየት ነው ጌታ ኢየሱስ ክርስቶስ የተናገረው የማታምን ትውልድ ሆይ ደቀ መዛሙርቱን ይጠቅሳል። በዘመኑ በዛን ጊዜ የነበሩትን ፈሪሳውያንን ይጠቅሳል። በዚያን ጊዜ ከደቀ መዛሙርቱ ጋር ይከራከሩ የነበሩትን ጸሐፍቱን ይጠቅሳል። እና አጠቃላይ እዛ የተሰበሰበውን እና ይራወጥ የነበረውን ሕዝብ በአጠቃላይ የሚጠቅስ አባባል ነው። አለማመናችሁ የማታምን ትውልድ፣ ጌታ ኢየሱስ ክርስቶስ ነው የተናገረው እና በእኔ ላይ እምነት የሌላችሁ እናንተ ደቀ መዛሙርት፣ እናንተ ፈሪሳውያን፣ እናንተ ጸሐፍት፣ እናንተ ሰዎች በአጠቃላይ አንድ ጊዜ ወደዚህ አንድ ጊዜ ወደዛ የምትሉ ግን በእምነት ጸንታችሁ የማትቆሙ ልክ በዚህም ዘመን ያለውን እንቅስቃሴ ይመስላል። የሐሰት ነቢያት እዚህ አገር አንድ ነቢይ ተነሳ ሲባል ሰዎች እዚህ ጋር ያለውም ክርስቶስን መከተል ሲገባቸው እዛ ሲሄዱ በጣም ይገርማል። አንዳንድ ዩቲዩቦችን አይቻለሁ። ጀርመን ሀገር ያሉ ሰዎች አዋሳ ሲሄዱ፣ አዲስ አበባ ሲሄዱ ነቢያት ፍለጋ። በጣም የሚያስደንቅ ነገር ነው። ጌታ ኢየሱስ ክርስቶስ ጀርመን የለም ለነሱ፣ አሜሪካ የለም ለነሱ፣ እቤታቸው የለም ለነሱ። ክርስትና የግል እምነት ነው። በግላችን ወደ እግዚአብሔር ቀርበን እግዚአብሔር አምላካችን እንጀራ አባታችን ወይም በሌሎች ሰዎች በኩል ለእኛ እንዲሰራ እቅድና እንቅስቃሴ የሚባል ነገር የሌለው አምላክ መሆኑን አምነንና ተገንዝበን ወደ ጌታ መምጣት ሲገባን አቤት ሰው ወደዛ ሲሄድ አንዴ ወደዚህ ሲሄድ አንዴ ወደዛ ሲሄድ፣ ይገርማል። አዲስ አበባ ውስጥ ነቢያት አሉ አሉ የሚባሉበት ቤተ ክርስቲያን ውስጥ ሰውየው ከሌለ ሰው አይኖርም አሉ ቤተ ክርስቲያን ውስጥ። ምክንያቱም ነቢዩ የለም እዛ። በር ላይ ይመጡና ሰዎች ነቢዩ አለ ብለው ይጠይቃሉ አሉ ነቢዩ የለም። አይ እንግዲህ እዚህ ምን አደርጋለሁ ብለው ወደ ቤታቸው ይሄዳሉ እና እንደዚህ አይነት አዘቅት ውስጥ ሰው የገባበት ዘመን ነው። ልክ ያን ጊዜም እንደዚህ አይነት ሁኔታ ነበር የነበረው። አንዲ ወደዛ፣ አንዲ ወደዚህ፣ እምነት በጌታ ላይ ሰዎች አልነበራቸውም። ጌታ ኢየሱስ ክርስቶስ የማታምን ትውልድ ሆይ እስከመቼ ትታለላላችሁ እስከመቼ ለምን ያህል ጊዜ ለምን ያህል አመት ከአመት እስከ አመት ለምን ጥያቄ አትጠይቁ? የሚል አይነት ጥያቄን ነው ጌታ ኢየሱስ ክርስቶስ እየጠየቀ ያለው። በእርግጥ ሉቃስ 18 ላይ ጌታ ኢየሱስ ክርስቶስ እንደዚህ የሚል ቃል ተናግሯል። ሉቃስ 18 ያቺ መበለት ከባላጋራዬ ፍረድልኝ እያለች ወደ አንድ ዳኛ ጠዋት ማታ፣ ጠዋት ማታ፣ በየማለዳ እየተነሳች ከባላጋራዬ ፍረድልኝ ባሌ ሞቷል እና ይሄው ጠላት አለኝ፣ አንተ ፍረድልኝ፣ እኔ ሀቅ አለኝ እውነት አለኝ እያለች የምትናገሯን ሴትዮ ጠቅሶ ምን አለ? እቺ ሴትዮ በእምነት ሁል ጊዜ እየተመላለሰች ዳኛው እየመጣች ከምትጨቀጭቀኝ እፈርድላታለሁ ብሎ ፈረደላት አለና ጌታ ኢየሱስ ክርስቶስ ለሚታገሳቸው ለምርጦቹ አይፈርድላቸውም ብሎ ተናግሮ ግን የሰው ልጅ ወደ ምድር ሲመጣ እምነት ያገኝ ሆይ ይሆን ወይ ብሎ ነው የተናገረው። በጣም የሚገርም አነጋገር ነው። ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ አማኞች ይኖሩ ይሆን? በሐሰተኛ ነቢያት ውዥንብራቸው የጠፋ መሰረታቸው የተናደ ብዙ ሰዎች አማኞች ሆነው እንደማይገኙ ምንም ጥርጥር የለውም። ትናንትና ምናልባት ብዙዎቻችሁ ሰምታችሁ ሊሆን ይችላል። ይቺ አለም አሁን የምንኖሩባት አለም። ኒቡሩ በምትባል አንድ ኮከብ ተመታ መስከረም 23 ትጠፋለች የሚል ትንቢት ነበር። ሰምታችኋል። ትናንትና ሰው ሁሉ ምድር ትጠፋለች ተብሎ እየጠበቀ ነበረ። እነዚህ የማን ትንቢት ነው? የሐሰት ነቢያት ትንቢት ነው። ሁልጊዜ ጊዜ ውሸት ነው። እኔ እኔማ የማውቃቸው መዓት ሰዎች አሉ እዚህ አሜሪካ ትንቢት የሚናገሩ 16 ጊዜ ዓለም ትጠፋለች ብሎ ትንቢት የተናገረ አንድ ዶክተር አውቃለሁ። አሁንም አለ በሕይወት አሁንም ደግሞ የሚቀጥለው ዓመት ትጠፋለች ሳይል አይቀርም። እና በየዓመቱ እንደዚህ ይላሉ። መጽሐፍ ቅዱሳችን ግን ምንድን ነው የሚናገረው? ጌታ ኢየሱስ ክርስቶስ ራሱ በአንደበቱ የተናገረው የመጨረሻው ቀን መቼ እንደሚሆን ማንም አያውቅም፣ ራሱን እንኳን ጨምሮ ልጅም እንኳን ቢሆን አያውቅም። እና ግን ምልክቶች ይኖራሉ ስለዚህ በዚህ ቀን በዚህ ሰዓት ብለው የሚናገሩ ሰዎች ካሉ ስቀን ሐሰተኞች ናቸው ብለን ጥለን እነሱን ዞር ማለት ነው። እና የሰው ልጅ በመጣ ጊዜ እምነት ያገኝ ይሆን? ይሄ ሰውዬ አለማመኔን እርዳው ያለበት አንዱ ምክንያት እምነቱ ሳይሸረሸር ስላልቀረ ጭምር ነው። ደቀ መዛሙርቱ በጌታ እምነት ቆሞ ምንም ሊረዱት አልቻሉ። በእርግጥ ጌታ ዓላማ አለው። እርዳታ የሚገኘው ከእሱ ጋር ብቻ ነው። እግዚአብሔር የተመሰገነ ይሁን አለማመኔን እርዳው። ሌላው ነጥቤ የሰውየው እምነት ሁኔታ በጌታ ፊት ምን እንደሆነ የገለጠ ነው። ከሕዝቡም መልሶ አንዱ መምህሮዊ ዲዳ መንፈስ ያደረበትን ልጄን ወደ ሰውየው ይግባኝ የቀረበ ይመስላል። እዚህ ወስጀዋለሁ፣ አልተሳካም፣ እዚህም ወስጀዋለሁ፣ አልተሳካም። ከዛ ለደቀ መዛሙርቱ ከማምጣቱ በፊት ብዙ ነገር እንደሞከረ አስባለሁ። እኔ መቼም ወላጅ እንደዛ ያደርጋል። እኛም ሀገር አንዳንድ ቤተሰቦች ቤተሰቦቻቸው ልጆቻቸው ሲቸገሩ ሚጣቃማኖል አቃማኑል ወይም ደግሞ እዛ አዲስ አበባ ኪዳነ ምሕረት ምናምን የሚባል ቦታ ጠበል ከጠበል ወሊሶ የታወቀ ነው። እዛ ሁሉ ይወስዳሉ ሰዎች ሲጨንቃቸው፣ ሰዎች የማያደርጉት ነገር የለም። ግን አሁን ወደ ትክክለኛው ቦታ ነው የመጣው። ለሰው የማይቻል ለጌታ እንደሚቻል የሰማ እና ያመነ ይመስላል። በእርግጥ በደቀ መዛሙርቱ ለመረዳት በአለመቻሉ የተጎዳ ቢመስልም እንኳን እምነቱ የተሸረሸረ ቢመስልም እንኳን ወደ ጌታ ወደ ኢየሱስ ክርስቶስ በመጨረሻ በማምጣቱ አሁን መልስ የሚያገኝበት ደረጃ ላይ ደርሷል። ለነገሩ እኔ እምነቱ ተሸርሽሯል ደቀ መዛሙርቱ ጋር በመምጣቱ ብዬ አስባለሁ። ምክንያቱም ቢቻልህ ግን እዘንልን እርዳንም ብሎ ከተናገረው ሁኔታ ጌታ ኢየሱስ የመለሰውና ራሱ ቢቻልህ የምትችል ከሆነ እንደ ደቀ መዛሙርትህ ካልሆንክ ደቀ መዛሙርትህ ለፍተዋል፣ ሞክረዋል፣ እጃቸውን ጭነዋል፣ አልሆነላቸውም። እንደ ነሱ ካልሆንክ የሚል ነገር ነው እየተናገረ ያለው። ጌታ ኢየሱስ ግን ከደቀ መዛሙርቱ በላይ ነው። ጌታ ኢየሱስ ከኛ በላይ ነው። ጌታ ኢየሱስ ከጴጥሮስ በላይ ነው። ከዮሐንስ በላይ ነው። ጌታ ኢየሱስ ክርስቶስ እንደ ሰው እንደ ደቀ መዝሙር ልናየው አይገባንም። በእርግጥ እኔ እዚህ ያስቀመጥኳቸው ነጥቦች አሉ። በጌታ ፊት መቅረብ በጣም አስደናቂ ነገር ነው። ይሄ ሰውዬ ጌታ ፊት ቀርቦ ነፃነት የተሰማው ይመስለኛል ሀሳቡን እንደ ልቡ ለመግለጥ። ጌታ ኢየሱስ ክርስቶስም በልቡ ውስጥ ያለውን ነገር እንዲገልጥ ሲጠይቀው ትመለከታላችሁ። ይሄ ምን ያህል ጊዜ ሆኖታል እንደዚህ እንዲሆን? አዎ ብዙ ጊዜ ሊያጠፋው ወደ እሳት ወደ ውሃ አጋንንቱ ጥሎታል። እና ከልጅነቱ ጀምሮ ነው ከልጅነቱ ጀምሮ እሱ ሲሰቃይ እኛም ተሰቃይተናል እያለ ጭምር ነው እየተናገረ ያለው። በውስጡ ጌታ ኢየሱስ ክርስቶስ ይህንን ያነባል። በእርግጥ በጌታ ፊት ስንቀርብ በነፃነት ሀሳባችንን እንድናቀርብ ይፈቀድልናል። የልባችንን ልንናገር፣ የውስጣችንን ልንናገር፣ ፍላጎታችንን ልናቀርብ፣ ችግራችንን ልናሳየው፣ እንቆቅልሻችንን ልንገልጥለት፣ ይሄ ነው ችግሬ፣ ይሄ ነው እንቆቅልሼ፣ ይሄ ነው ጥያቄ ብለን ልናቀርብ ጌታ ኢየሱስ ክርስቶስ ይፈልጋል። እግዚአብሔር ይመስገን። ጌታ ኢየሱስ ጋር መጥቶ ችግርና እንቆቅልሽ ይዞ መጥቶ ያልተሰማ ያልተደመጠ ችግርና እንቆቅልሹ ያልተመለሰለት ማንም ሰው የለም በእውነትና በእምነት። ስለዚህ ጌታ ኢየሱስ ክርስቶስ ይሰማንና ያለብንን ችግር ይናገርና የምንሰማ ከሆነ ይገስጸንና ያስተካክለናል። ለዚህ ነው ቁጥር 23 ላይ ጌታ ኢየሱስ ክርስቶስ ቢቻልህ ትላለህ ብሎ ነቀፋ አቅርቦለታል። ለዚህ ለሰውዬ ለሚያምን ሁሉ ይቻላል። ቢቻልህ ትላለህ በማለት ከጠየቀ በኋላ እሱ ሁሉን እንደሚችል ከደቀ መዛሙርቱ እንደሚበልጥ፣ ሁሉን ለማድረግ መብቱ እንዳለው ነፃነቱ እንዳለው ኃይሉ እንዳለው ስልጣኑ እንዳለው እየገለጠለት ነው። እኔ ብቻ አይደለሁም እያለ ነው ጌታ ኢየሱስ። አንተም ብታምን ትችላለህ። ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል ነው ያለው። እምነት ካለንኛ ጌታ ኢየሱስ ክርስቶስ በእኛ ሕይወትና በእኛ አገልግሎት ይጠቀማል። ለዚህ ነው ወደ እምነትኛ የምንጋበዘው። እምነት ካለንኛ ጌታ ኢየሱስ ወደ ቤታችን፣ ወደ ልባችን፣ ወደ ነፍሳችን ይመጣል። እምነት ካለንኛ ጌታ ኢየሱስ ክርስቶስ ያለማመንን ኃይል ከውስጣችን ይነቅላል። አዎ ደቀ መዛሙርቱ ችሎታቸው ውሱን ነው። ጌታ ኢየሱስ ግን ያልተወሰነ ችሎታ አለው። ደቀ መዛሙርቱ በራሱ ማዳን አይችሉም፣ በጌታ በኢየሱስ ስም ማዳን ይችላሉ። እሱ ግን በራሱ ኃይል ማዳን ይችላል። ደቀ መዛሙርቱ እምነት ያስፈልጋቸዋል። ጌታ ኢየሱስ ክርስቶስ ግን ቃል ማዘዝ ብቻ ነው የሚያስፈልገው፣ ውጣ ብሎ አጋንንቱን ማዘዝ ብቻ ነው የሚያስፈልገው። እና እንደዚህ አይነት የችሎታ ልዩነቶች እንዳሉ እንዲገነዘብ ጌታችን ኢየሱስ ክርስቶስ ይህንን ሰው አድርጎታል እና የሰውየው የእምነት ሁኔታ ምን ላይ እንዳለ እና አጠቃላይ ሁኔታውን እሱንና ደቀ መዛሙርቱን እያነጻጸረ እንዲመለከት ያደረገበት ሁኔታ እንደሆነ ልናስብና ልንገነዘብ ይገባናል። የሚቀጥለው ነጥቤ ከማጠቃላይ በፊት አለማመኔን እርዳው የሚለው ይሄ ጥያቄ የመልእክቴ ርዕስ ያደረግኩት የህይወት ጥልቅ ጥያቄ የህይወት ጥልቅ ልመና እንደሆነ እንድናስብ ያስፈልጋል። ቁጥር 24ን ስትመለከቱ ወዲያውም የብላት ነው አባት ጮሆ፣ ቢቻለ ትላለህ ለሚያምን ሁሉ ይቻላል ብሎ ጌታ ኢየሱስ ከተናገረ በኋላ ያው ቅድም አለማመን፣ የማያምን ትውልድ፣ የማያምን ፈሪሳዊ፣ ጸሐፍት እና ህዝብ፣ ደቀ መዝሙር የሚለውን እንደ ገሰጸ በእነሱ እንዳዘነ ጌታ ኢየሱስ ክርስቶስ አይቷል አሁን ለሚያምን ትላለህ ቢቻልህ ትላለህ ለሚያምን ሁሉ ይቻላል ብሎ ከተናገረው ውስጥ የብላቴናው አባት ጮሆ አምናለሁ አምናለሁ፣ ነገር ግን አለማመኔን እርዳው ብሎን የተናገረው አለማመኔን እርዳው ሰውየው አለማመን እንዳለበት ገብቶታል። ለምንድን ነው እስካሁን ችግሩ ከዓመት ወደ ዓመት ከዘመን ወደ ዘመን ሲሸጋገር የኖረው? አንድ መሰረታዊ ችግር በወላጅ ውስጥ አለ፣ በልጁም ውስጥ አለ። ያለማመን ችግር ነው። አለማመን የሰው ልጅ ሁሉ ጥልቅ ችግር ነው። ይህንን እንድናውቅ እፈልጋለሁኝ። አለማመን፣ በእግዚአብሔር አለመተማመን፣ እግዚአብሔር እንደሚያየን፣ እንደሚረዳን፣ እግዚአብሔር በእምነት እንደሚገኝ፣ እግዚአብሔር በእምነት መልስ እንደሚመልስ፣ እግዚአብሔር በእምነት የሰዎችን ህይወት እንደሚለውጥ፣ እንደሚቀይር፣ ይቅር እንደሚል አለማወቅ ነው። ይሄ አለማመን የሚባለው ነገር አለማመን የሰዎች ሁሉ ጥልቅ ችግር ነው። የልጆች ችግር ነው። የተማሩ ሰዎች ችግር ነው። የሀብታሞች ችግር ነው። የድሃዎች ችግር ነው። የአፍሪካውያን ችግር ነው። የአሜሪካውያን ችግር ነው። የአውሮፓውያን ችግር ነው። አለማመን የሰው ልጅ ጥልቅ ችግር ነው። አለማመን አስቸጋሪ ነው። አለማመን ሰዎችን እውር አድርጓቸዋል። መንፈሳዊ እውነታ እንዳይገባቸው አድርጓቸዋል። አለማመን የሚባለው ነገር ከነፈሰው ጋር ሰዎች እንዲነፍሱ አድርጓቸዋል። የሆነ ከበድ ያለ ጥልቅ እምነት መሰረታዊ እውነት የጨበጡ ሰዎች ሳይሆኑ ሰዎች ግልቦች እንዲሆኑ አድርጓቸዋል። አለማመን አለማመን ፈሪ ያደርጋል። አለማመን የሰይጣን ተጠቂዎች ማድረግ ይችላል። እኛ በእግዚአብሔር የማናምን ከሆነ አለማመናችንን ሰይጣን ተጠቅሞ እኛንም ሌሎችንም ሲጎዳ አይተናል። አለማመን ጨካኝ ነው። አለማመን ያንከራትታል። እኔ ይህንን ቅድም ከነገርኳችሁ ነገር ጋር ላያይዘው እችላለሁ። አለማመን ነው። አንዳንድ ሰዎችን እዛ ነቢይ አለ ሲባል እዛ ሲሄዱ፣ እኔ አንዲት ማቃት ሴት አማኝ እህት አለች ለንደን ውስጥ እኔና እናት እናውቃታለን። አንድ እህቷ በጣም ታመመች። እናታማ ከቦታ ቦታ ትወስዳት ነበር እንድትፈወስ እና አልተፈወሰችም እና መጨረሻ ላይ እንደምንም አዋተው ገንዘብ ናይጄሪያ ሊወስዷት ፈለጉ እና ናይጄሪያ ልንወስዳት ነው ለምን ቲቪ ጆሹዋ ጋር እንዴ? ቲቪ ጆሹዋ የሚባለው ሰውዬ ነፍስ እንዳትሞት ማድረግ ይችላል እንዴ? ብዬ ጠየኳቸው። አይ እንሞክርና ይቅር። ለምን ትከስራላችሁ? ለምን በአይሮፕላን ሳስ ለምን ተሸክማችሁ ትሄዳላችሁ? የምትሞት ከሆነ ኢትዮጵያም ውስጥ ትሞታለች። የምትሞት ከሆነ የትም ትሞታለች። ግን እናንተ ብታምኑ፣ እዚህ ብታምኑ እግዚአብሔር መፈወስ ካለባት ይፈውሳታል። መፎዝ ከሌለባት እንኳን ቲቢ ጆሹዋ ጋር ሰማይን ብትወስዷት መላኩ ገብርኤልን ቢመጣ መሞት ካለባት ትሞታለች። አለቀ፣ በቃ ይሄ የእግዚአብሔር ፈቃድ ነው። ግን አለማመን ስላለባቸው ሰዎቹ ሲንከራተቱ ታያቸዋላችሁ። አለማመን ያንከራትታል፣ ኢኮኖሚን ያንኮታኩታል፣ እረፍት ይነሳል። የህይወት ጥርጥርና መምታታት ውስጥ ይከታል። የማመን ሰው እረፍት የለውም። ይሄ ሰውዬ ለዚህ ነው አለማመኔን እርዳው። አለማመን አንከራቶኛል፣ አለማመን ጥርጥር ውስጥ ከቶኛል፣ አለማመን ውስጤን ጎቶኛል፣ ቤተሰቤንም አጎሳቁሏል። አለማመን ችግሬ ነው ብሎ እየተናገረ ነው ያለው። አለማመን እርዳታ የሚያስፈልገው ነገር ነው። አለማመንን ነቢይ ሊረዳን አይችልም። አለማመንን ፕሬዚዳንት እከሌ ሊረዳን አይችልም። አለማመንን ሊረዳ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ደቀ መዝሙር ሊረዳ አይችልም። አለማመንን ፓስተር ሊረዳ አይችልም። አለማመንን አለማመንን ሊረዳ የሚችል ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ አለማመን እርዳታ ያስፈልገዋል ብሎ የገባው ሰው ነው። ይሄ ሰውዬ ግን አለማመን እንዴት ይረዳል? የሚል ጥያቄ መጠየቅ አለብን። አለማመን ሊረዳ የሚችለው እምነትን በማግኘት ነው። አለማመን ከውስጣችን ወጥቶ እምነት ውስጣችን ሲገባ እምነትን ስንቀበል ጌታ ኢየሱስ ክርስቶስ ልባችን እምነት እንዲኖረው ሲያደርግና ልባችንን በመንፈስ ቅዱስ አማካኝነት ሲነካ ያን ጊዜ ከሕይወታችን ውስጥ አለማመን ሙልጭ ብሎ ይወጣና እምነት የሚባል ነገር ውስጣችንን ይሞላዋል። አለማመኔን እርዳ ማለት የእምነት ኃይል ጨምርልኝ ማለት ነው። የእምነት መንፈስን በውስጤ አሳድርብኝ ማለት ነው። ይህንን ደግሞ ማድረግ የሚችል አንድ ብቻ ነው። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት እምነትን ይሰጣል። ለበፊቱ ለሚቀርቡ ያለማመን ያለ ምንም ልዩነት፣ ያለ ዕድሜ ልዩነት፣ ያለ ጾታ ልዩነት፣ ያለ ደረጃ ልዩነት፣ ያለ ቀለም ልዩነት እግዚአብሔር የማመንን ስጦታ ይሰጣል። ለግለሰብ ይሰጣል፣ ለቡድን ይሰጣል፣ ለቤተ ክርስቲያን ይሰጣል። እምነት አለማመን የሚባለው ነገር ወጥቶ እምነት የሚባለው ነገር በውስጣችን ሊኖር የሚችለው በመንፈስ ቅዱስ አማካኝነት ነው። ስለዚህ አለማመኔን አለ እርዳው፣ እኔ አለማመን አለብኝ። ይህ አለማመኔ ነው ራሱ ችግር የሆነብኝ የልጄን ጉስቁልና እያየው ስቃዩን እያየው የማደርገው ነገር ጠፍቶኝ የምንከራተተው ከአለማመን ችግር የተነሳ ነው። አለማመኔን እርዳው የሚለው ነገር እምነት አስፈላጊ መሆኑን ያሳያል። እምነት ያስፈልጋል በውስጣችን እንዲኖር በውስጣችን እንዲፈስ በውስጣችን እንዲቀመጥ እና በውስጣችን እንዲንቀሳቀስ እምነት ማስፈለጉን የሚነግር ነገር ነው። አዎ አለማመንን የሚረዳ ቅድምም ብያለው፣ ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ ነፍሳችንን ሲነካ፣ ውስጣችንን ሲነካ፣ ልባችንን ሲነካ፣ የውስጥ እኔነታችንን ሲነካ መንፈሳዊ ብርሃን ውስጣችን ይገባና ነፍሳችን ካለማመን እስረኝነት፣ ካለማመን ቁርኝት ወደ ማመን አስደናቂ ብርሃንና እውነት ወጥታ እግዚአብሔርን በነፃነትና በሙሉ ልብ በሙሉ ደስታ በሙሉ ሰላም ወደ ማምለክና ወደ መከተል ውስጥ ትመጣለች። ጌታ ኢየሱስ ክርስቶስ እየተመሰገነ ይሁን። ይሄ ያለማመኔን እርዳ ጥልቅ ጥያቄ ነው። ምናልባት እኛ እዚህ ውስጥ ካለነው መካከል አለማመን የሚባል ነገር ውስጣችንን አንዳንድ ጊዜ የመጣ እንቅ አድርጎ የሚያስረን ከሆነ ዛሬ ጊዜ ሳለ ወደ ጌታ ወደ ኢየሱስ ክርስቶስ በመቅረብ አለማመኔን እርዳ ብለን ከጌታ ዘንድ እምነትን ልንቀበል ያስፈልገናል። ውስጣችን ልትበራልን ያስፈልገናል። እና ይሄ አለማመን የሚባለው ነገር ዓለም አቀፍ ችግር ነው። ኤቲስቶች ሲባል ሰምታችኋል። ከሀዲዎች የማያምኑ ናቸው። ብዙ ነገር እያዩ እኔ በጣም ከሚደንቁኝ ሰዎች መካከል አንዱ ዴቪድ አተንብሯ የሚባል ሰው ነው እና የእጽዋትን፣ የእንስሳትን፣ የልዩ ልዩ እንስሳትን አስደናቂነት በእንግሊዝ ሀገር ውስጥ ነው የሚኖረው። አሁን ሸምግሏል። ገና ከወጣትነቱ ጀምሮ በካሜራ በፊልም እያነሳ ለህዝብ የሚያሳይ ነው እና እንዲህ ተደርጎ ነው እንደዚህ አይነት አስደናቂ ነገሮችን የሚያይ ሰው ያወቀ ሰው የተረዳ ሰው እንዴት አድርጎ እግዚአብሔርን ይከዳል? እግዚአብሔርን ይክዳል። በጣም የሚገርም ነገር ነው። እውርነት ነው አለማመን። የእግዚአብሔርን ድንቅ ስራ እያየ ሰው እግዚአብሔር የለም ካለ አይኑ፣ መንፈሳዊ አይኑ፣ መንፈሳዊ እይታው ታውሯል ማለት ነው። እውር አለማመን እውርነት ውስጥ ያስገባል። ስለዚህ አለማመንን ሊረዳ የሚችል እውቀት አይደለም፣ ገንዘብ አይደለም አገር አይደለም፣ ስልጣኔ አይደለም። ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ የዚህን ሰው አለማመን እረዳው። የመጨረሻ ማጠቃለያ ሀሳብ ይሄ ነው እና ቁጥር 25 ላይ ስትመጡ እስከ 27 ሰውየው አለማመኔን እርዳው ብሎ ከጮኸ በኋላ ጌታ ኢየሱስ ክርስቶስ አለማመኑን ለመርዳት እርምጃ ጀመረ። ጸሎቱ መልሶለታል። ሚገርም ነገር ነው። ኢየሱስም ህዝቡ እንደገና ሲራወጣ አይቶ ርኩስም መንፈስ ገሰጸና፣ አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግም አንፈራግጦት ወጣ። ብዙዎችም ሞት እስኪሉ ድረስ እንደሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም ብሎ ይናገራል። ጌታ ኢየሱስ ክርስቶስ የዚህን ሰው አለማመን ረዳው። አምናለሁ እኔ በዛ ሰው ህይወት ውስጥ ይህንን አለማመኔን እርዳው ብሎ በጌታ ፊት በጮኸበት ጊዜ የመጀመሪያው የጌታ ኢየሱስ ክርስቶስ መልስ የሆነው የዚህ ሰውዬን አለማመን ከውስጡ መግፈፍ ነው ከውስጡ አለማመኑ ከወጣና ከተነቀለ በኋላ ጌታ ኢየሱስ ሙሉ ስልጣን እንዳለው ሙሉ ኃይል ሙሉ ክብር ሙሉ ጉልበት በሰይጣንም ላይ በህመምም ላይ በማንኛውም ችግር ላይ ጌታ ኢየሱስ ክርስቶስ ኃይል፣ ስልጣን፣ ጉልበት እንዳለው አይኑ ተከፍቶ ያየ ይመስለኛል። እዛው አይኑ እንደተከፈተ ደግሞ እንዲያይ የልጁን ሁኔታ እዛው ዞር ብሎ ልጁን ሲያሰቃየው የነበረውን ህመሙንም አጋንንቱንም እዛው ሰዎች እያዩ አንተ እርኩስ ዲዳ፣ ደንቆሮ መንፈስ ለቀኸው ውጣ ብሎ ጌታ ኢየሱስ ክርስቶስ ቃል ብቻ ተናገረ። አጋንንቱ ጮሆ ወጣ። ልጁ ወደ አእምሮ ተመለሰ። መንፈሳዊ ችግር በሙሉ ከውስጡ ተነቀለ። ስጋዊ ችግሩም ተስተካከለ። ልጁ ጤነኛ ሆኖ ለአባቱ ተመለሰ። አሁ ወገኖቼ፣ ሰይጣን ብዙዎችን በተስፋ መቁረጥ፣ ባለማመን፣ በፍርሃት እና ባለማመን፣ ሰቆቃና ስቃይ ባለማመን፣ ጭንቀት ውስጥ እያስጨነቃቸው ነው ያለው። ብዙዎች በስጋት ተይዘው በሰይጣን ስጋት ተይዘው ለራሳቸውን ለማጥፋት እንኳን ተጋልጠዋል። የሰይጣንን ጥረት ልፋት፣ በሁኔታዎች እየተጠቀመ ሰዎችን የሚያታልልበትን ማታለል ጌታ ኢየሱስ ክርስቶስ ብቻ ነው ከንቱ ሊያደርገው የሚችለው። ስለዚህ ከጌታ ከኢየሱስ ጋር እንጣበቅ። ከጌታ ከኢየሱስ ጋራ ሁል ጊዜ አብረን እንሁን። ወደ ጌታ ወደ ኢየሱስ ክርስቶስ ችግራችንን አለማመንም እንኳን ጥርጥርም እንኳን ቢኖርብን ትንሽም ትሁን ጌታ ሆይ እርዳኝ፣ አለማመኔን ብለን ብዙ ኪሳራ ውስጥ ከመግባታችን በፊት አሁኑኑ በጌታ ፊት እያመጣን ጌታ ፊት እየጣል ነው በጌታ ኃይል በጌታ ጸጋ እንድንሞላ እግዚአብሔር እንደሚፈልግ ይሄ መልእክት በጣም የሚያስረዳ እውነት ነው። ከዚህ የተነሳ ነው እኔ ማመን ቢኖረን በእምነት ብንቁም በእምነት ብንጸና አለማመን ከውስጣችን ቢነቀል እኛ በወደደን በሱ ከአሸናፊዎች እንደምንበልጥ አለማመንን በውስጣቸው ዘርቶ ሰዎችን አሸንፎ ከያዘ ከሰይጣንና ከመንጋጋው ከኃይሉ ሁሉ በላይ እንደምንሆን የእግዚአብሔር ቃል እውነተኛ ምስክር ነው። ለዚህ ነው ሐዋርያው ጳውሎስ ምን ብሎ ተናገረ? በዚህ ሁሉ ግን በወደደን በሱ ከአሸናፊዎች እንበልጣለን። ሞት ቢሆን፣ ሕይወትም ቢሆን፣ መላእክትም ቢሆኑ፣ ግዛትም ቢሆን፣ ያለውም ቢሆን፣ የሚመጣውም ቢሆን፣ ኃይላትም ቢሆን፣ ከፍታም ቢሆን፣ ዝቅታም ቢሆን፣ ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እኛ ከማንኛውም ነገር በላይ ከአሸናፊዎች ሁሉ በላይ በልጠን በጌታ ፊት ልንቆም የሚያስችለን በጌታ በኢየሱስ ክርስቶስ ያለ እምነት ብቻ ነው። ስለዚህ አለማመኔን እርዳው ያለው ሰውዬ በጌታ አለማመኑ ተረዳ፣ ልጁ ተፈወሰ። እሱም በእምነትና በእውነት በጌታ በኢየሱስ ክርስቶስ እምነት ጸንቶ እንደቆመ እውነተኛና ትክክለኛ ነገር ነው። ስለዚህ እግዚአብሔር አምላካችን አለማመናችንን እየረዳ እንዲረዳን በፊቱ እየቀረብን የእምነትን ኃይል እየተቀበልን አለማመን ከውስጣችን እየወጣ እንድንመላለስ ጸጋ ያብዛልን። ጌታ ይባርካችሁ።